ወደ ምሽቱ አብይ ርዕስ እናልፋለን። የደቡብ ሱዳንን የሰላም ድርድር በሚያደናቅፉ ወገኖች ላይ አስፈላጊውን እርምጃ እንደሚወስዱ አሜሪካና የአውሮፓ ህብረት አስጠንቅቀዋል። ማስጠንቀቂያው በተለይ በደቡብ ሱዳን መንግስት ላይ ያነጣጠረ ነው። የአሜሪካና የአውሮፓ ህብረት ተወካዮች ዛሬ በአዲስ አበባ የሰጡትን መግለጫ የተከታተለው እስክንድር ፍሬው ተከታዩን ዘገባ አስተላልፏል። የዛሬው የአሜሪካና የአውሮፓ ህብረት ማስጠንቀቂያ የደቡብ ሱዳን የሰላም ድርድር ከተጀመረ አንስቶ ከተስተዋሉት ሁሉ ጠንካራው የሚባል ነው። የሰላም ሂደቱን አስመልክቶ ተደራዳሪዎቹ ወገኖች ቁርጠኛ እርምጃዎች እንዲወስዱ አሜሪካና የአውሮፓ ህብረት ሲያሳስቡ፣ የበኩላቸውን አስተያየት ሲሰጡ ግን አዲስ አይደለም። በተለይ የደቡብ ሱዳን መንግስት መፈንቅለ መንግስት አድርጋቸዋል በሚል የታሰሩትንና እስካሁንም ያልተለቀቁትን አራት የቀድሞ ባለስልጣናት እንዲፈታ ሲያሳስቡ ቆይተዋል። የዛሬው ማስጠንቀቂያ ግን ከወትሮ ለየት ያለና ጠንከር ያለ ነው። The problem that we faced uh, today, actually as of last night, was when the government announced on South Sudanese radio that uh, they would not be sending their delegation unless assured that the detainees uh, would not be part of the process. ዛሬ ያጋጠመን ችግር ምንድን ነው? በእርግጥ ከትናንት ማታ የጀመረ ነው። ታሳሪዎቹ የቀድሞ ባለስልጣናት የሂደቱ አካል እንደማይሆኑ ማረጋገጫ ካልተገኘ በቀር ለሰላም ውድድር ተወካዮቹን እንደማይልክ የደቡብ ሱዳን መንግስት ለአገሪቱ ራዲዮ ማስታወቁ ነው። አሜሪካም ሆነች የአውሮፓ ህብረት በስር ላይ የሚገኙት አራት የቀድሞ ባለስልጣናት እንዲፈቱና የሰላም ድርድሩን እንዲቀላቀሉ ሲጠይቁ የመጀመሪያቸው አይደለም። በደቡብ ሱዳን የአሜሪካ ልዩ ልዑክ አምባሳደር ዶናልድ ቡስ ሰሞኑን በአዲስ አበባ በተካሄደው የኢጋድ የመሪዎች ስብሰባ ላይም ይህንኑ ተናግረው ነበር። የደቡብ ሱዳን ፕሬዝዳንት ሳልቫኪር በተገኙበት የዛሬው አስተያየት ግን ምን ሊከተል እንደሚችልም የጠቆመ ነው። ከአምባሳደር ቡዝ ጋር መግለጫውን የሰጡት የአውሮፓ ህብረት የምስራቅ አፍሪካ ልዩ ወኪል አሌክስ ሮንዶስ ሊወሰዱ የሚችሉ እርምጃዎችን አብራርተዋል። የአውሮፓ ህብረት የውጭ ጉዳይ ሚኒስትሮች ምክር ቤት ያወጣውን መግለጫ በመጥቀስ በግልጽ ያሉት ይህንን ነው። የአውሮፓ ህብረት በፓርላማ ሂደቱ ላይ እንቅፋት በሚሆኑ ግለሰቦች ላይ ያለሙና የተወሰኑ እርምጃዎችን ለመውሰድ ዝግጁ መሆኑን በድጋሜ ያረጋግጣል። የአፍሪካ ህብረትና የኢጋድን ጥረቶች በመደገፍ እንደዚሁም ከዓለም አቀፍ አጋሮች ጋር ለመተባበር አሜሪካም በበኩሏ የደቡብ ሱዳንን የሰላም ሂደት በሚያደናቅፉ ወገኖች ላይ ሊወሰዱ የሚችሉ እርምጃዎችን እያጤነች መሆኑን ልዩ ልዑኳ ዶናልድ ቡዝ አረጋግጠዋል። ለተወሰነ ጊዜ ተቋርጦ የነበረውና በፖለቲካዊ ጉዳዮች ላይ ያተኮረው የደቡብ ሱዳን የሰላም ድርድር በሚቀጥሉት ጥቂት ቀናት እንደሚቀጥል ይጠበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ